የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የጥር 5 2014 ዓ ም የጋቢና ቪ ሐሙስ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የምሽቱ ተረኛ አስተናጋጅ ኤደን ገረመው ከአቀናባሪያችን ኤልያስ አስማደ ጋር በመሆን አብሬያችሁ የምዘልቅ ይሆናል እናንተም አብራችሁ እንድትሆኑ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። እንግዲህ ያው ሁሉም እስከዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምልቃሽ ነው ያለው ከወላጆችም ከልጆችም ደስታቸውን የምናየው። የሰማችኋት ኑ ጭቃናብኳ የተሰኘው ፌስቲቫል አዘጋጅ ወይዘሮ ሀመረ አያሌውን ነው በምሽቱ እንግዳችን አድርገናታል። በሌላ በኩል በኢትዮጵያ ልዩ በሆነ መልኩ ለአዛውንቶች የጤና እንክብካቤ መስጠት ከጀመረ አንድ ተቋም ጋርም እናስተዋውቃችኋለን። ታካሚዎችን ወይም አረጋዊያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በእነሱ ደስታ፣ እንዲሁም ለሰዎች እየተናገሩ ለእኛ እንደ አድቨርታይዝመንት ራሱ ሆኖልናልና የግሬስ ህሙማና የአረጋውያን እንክብካቤ ማዕከል አጋር መስራች ዶክተር ጽዮም ሰለሞን ነው የሰማችሁት። በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል። አብራችሁ እንድታመሹ በአክብሮት በድጋሜ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የናይጄሪያ መንግስት ለሰባት ወራት በትዊተር ላይ ጥሎት የነበረውን እገዳ ያነሳ መሆኑን አስታወቀ። እገዳው የተጣለው የናይጄሪያ ፕሬዚደንት ሙሐመድ ቡሃሪ ያስተላለፉት የትዊት መልእክትን ከሰረዘ በኋላ መሆኑ አስታውቋል። ጉዳዩን አስመልክቶ ከተቋቋመው ኮሚቴ በቀረበ ሀሳብ መሰረት እገዳው የተነሳው በፕሬዚደንቱ ፍቃድ መሆኑ ተመልክተዋል። አፍሪካ ውስጥ ትልቅ የህዝብ ብዛት ባላት ሀገር ገበያውን እንዳያጣ የሰገው ትዊተር በናይጄሪያ ውስጥ በህጋዊ መንገድ ተመዝግበው ታክስ እየከፈለ የሀገሪቱ ባለስልጣናት የሚያደርጉት ቅርብ ክትትል ባልተለየው ሁኔታ ስራውን እንዲሰራ የተፈቀደለት መሆኑን የናይጄሪያ መንግስት በወጣው መግለጫ አመልክተዋል። አምነስቲ ኢንተርናሽናል በትዊተር ላይ በተጣሉ ቅድመ ሁኔታዎች ላይ ያለውን ስጋትና ተቃውሞ የገለጸ ሲሆን ትዊተር ምን ያክል የተሰጠውን ቅድመ ሁኔታ ተቀብለው እንደሚሰራ ግልጽ አይደለም ብለዋል። በሩሲያና ዩክሬን ድንበር አቅራቢያ የተፈጠረውን ውጥረት ለማርገብ የሚደረገው ጥረት ዛሬ ሐሙስ በቪየና በሩሲያና በቋሚው የአውሮፓ የደህንነትና የትብብር ምክር ቤት መካከል በሚካሄድ ስብሰባ የሚቀጥል መሆኑ ተገለጸ። ስብሰባው ባለፈው ሰኞ በጄኔቭ በዩናይትድ ስቴትስና ሩሲያ እንዲሁም ትናንት ረቡዕ በብራሰልስ ውስጥ በኔቶና በሩሲያ መካከል ከተደረገው ስብሰባ የቀጠለ መሆኑን ተመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ ከዛሬው ስብሰባ በኋላ የውይይቱ አቅጣጫ ምን እንደሚመስል ና ቀጣዩ እርምጃ ምን ሊሆን እንደሚችል ይፋ እንደሚደረግ ተናግረዋል። ከሩሲያ ጋር የተደራደረው ልኡክ የመሩት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን በሰጡት ጋዜጣዊ መግለጫ ሩሲያ ከኔቶ ጋር ባደረገችው ስብሰባ ውጥረቱን እንድታረግብና ቅንና ግልጽ ንግግር የሚያስቀድመውን የዲፕሎማሲ መንገድ እንድትከተል የበረታ ግፊት የገጠማት መሆኑን ተናግረዋል። ይበ እንዲህ እንዳለ በሩሲያና በዩክሬን መካከል ያለውን ውጥረት ለማርገብ በሚደረገው ድርድር አውሮፓ ከኋላ እንድትቀመጥ ተደርጋለች የሚሉ ቅሬታዎች እየተሰሙ መሆኑ ተገልጸዋል። የወደፊቱ የአውሮፓ ደህንነት አደጋ ላይ ነው የሚል ቅሬታ መኖሩም እየተነገረ ነው። የአውሮፓ ህብረት ከፍተኛ የውጭ ጉዳይ ተወካይ ጆሴፍ ቦሬል በዚህ ንግግር ያሉት ሁለት ወገኖች ብቻ አይደሉም፣ እኛና ሩሲያ ብቻ አይደለንም። በአውሮፓ ደህንነት ዙሪያ መነጋገር ካስፈለገ አውሮፓውያንም በውይይቱ ጠረጴዛ ላይ መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ሰሜን ኮሪያ በቅርቡ የምታከታተላቸውን የሚሳይል ሙከራዎች አስመልክቶ በፒዮንግያንግ ላይ ጫና ለማሳደር በሰሜን ኮሪያ ላይ ተጨማሪ ዓለም አቀፍ ማዕቀብ እንዲጣልባት ሀሳብ እያቀረበች መሆኑን አስታወቀች። ዩናይትድ ስቴትስ ትናንት ረቡ በወጣችው መግለጫ ራሷ በሰሜን ኮሪያ ላይ ቀደም የጣለችውን ማዕቀብ በማጠናከር ለሰሜን ኮሪያ የጦር መሳሪያ አቅርቦትን በማረጋገጥ ይሰራሉ ያለቻቸውን አምስት የሰሜን ኮሪያ ዜጎችን በመለየት ተፈጻሚ ማድረጓን አስታውቃለች። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤትም ተጨማሪና ጠንካራ ማዕቀብ እንዲጥል ፍላጎት ያላት መሆኑን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ባሰራጩት የትዊተር መልእክት ላይ አስታውቀዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጥር አምስት የሐሙስ ምሽት 2014 ዓ ም የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። ጭቃ ማብኳት ባፈር በጭቃ መጫወት ብዙዎቻችን ያለፍንበት የህጻንነት ዘመን ትውስታ ነው። አሁን ላይ ግን አንድ ተቋም ይህንን የጨዋታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህጻናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ነው። በቅርቡም በርካቶች የተሳተፉበት ኑጭ ቃና ቡካ የተሰኘ ፌስቲቫል አዘጋጅቶ ነበር። የዚህ ሀሳብ ጠንሳሾች የሆኑት ባልና ሚስቱ የኪነ ጥበብ ባለሙያዎች ሀመረ አያሌውና ዮሴፍ ወልደ አማኑኤል ናቸው። በስልክ መስመር ያገኛቸው ሀብታሙ ስዩም አስቀድሞ የጠየቃቸው የልጅነት ዘመን ጨዋታን ብዙሀን የሚሳተፉበት ፌስቲቫል ለማድረግ ምን አነሳሳችሁ የሚል ነው። አስቀድመን የወይዘሮ ሀመረ መልስ እንስማ። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር እና እንዴት ነው እኛ ያደግነው፣ እኛ ምንድን ነው የምንፈልገው፣ ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም፣ በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ሕይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምኖረው ለግዠሪ ላይፍ ሳይሆን፣ ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ማቴሪያል ላይ አልነበርም እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ ጠቄ እና እሱ ደግሞ የተሰራው በነፃነት መጫወታችን፣ ማንቦጫ አረቃችን፣ በባዶ መሄዳችን፣ ጢባ ጢቢ ውሃ፣ አሁን ልጅነት እንዳለ እንደዚህ ነበረ እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ የሚያሳደግ ናቸው። ዶሮ ጫጮት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ፣ ሸንኮራ ነበረን ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው ግን ያለንን ነገር እኛ እየሰጠን እናድግ ስለነበር፣ እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከርነው። ያ እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን ከዛ በኋላ ነው እንግዲህ ስራ የተቀየረው። ዮሴፍ፣ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረባዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው? በጣም በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞሉኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ወደ ኤኒቲ ወደ ፎርም ምንቀይረው አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው፣ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ተሩ ሲነኩት አትክልት ሲተኩ፣ ሲኮተኩቱ፣ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐርመንት ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ። እዛ ሁሉ ስቱዲዮ ነበረን። በስክላፕቸር ብዙ እንሰራ ነበረ። ይሄ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው እንግዲህ ወላጆች ሁሌ ይጠይቃሉ እንዲሁም ጭቃ ግን ምን ላልብሰው ይላሉ ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን የጭቃ ንጹህ አለው ወይ አሁን የጭቃ ንጹህ አለው እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለን እና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው ቴራፔቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ሳ ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርምሃል ረጅም ሰዓት በጭቃው ኤክስፐርመንት እያደረጉ ነው። ምን መቆየት የሚፈልጉት። የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን የሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የምንመርጠው ጭቃ አለ እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው ምናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን የምናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አድርገን ነው። ያ ማለት ህፃናትን ቢናኩት ትልልቅ ሰዎችን ቢናኩት ምንም አይነት ሳይድ ኤፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኤፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን ነገሮችን እናደርጋለን እና በዚህ በደንብ በተጠንቅቀን ነው የምናደረገው ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል። እኛ ጋር እንግዲህ ብራንድ አርገን ፒሪፋይ አርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል፣ በንጽህና እንዴት መዘጋጀት እንደሚችል እሱ እነዚህን ነገሮች እንወስዳለን ማለት ነው። በእስካሁኑ የስራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለው። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናቸውንም በማህበራዊ ገጻችሁ ላይ እያዩ ነበረ። ስላለው ምላሽ እስቴቱን ንገሩኝ። እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን የምናየው። ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው። ከራሳችን ካጠገባችን ካለ ነገር ላይ ስላመጣ ነው ነው አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገብ ሲሆን አውቶማቲካል መደሰት ብቻ ነው ምክንያቱም አፈጣጠራችን እንደዛ ስለሆነ። አድማጮቻችን በቆይታችሁ የተዝናናችሁ እንደሆነ ተስፋ እናደርጋለን። የዚህ ቃለ ምልልስ ሙሉ ክፍል በቅዳሜ ምሽት በሚደመጠው የመዝናኛ ሰዓታችን ላይ ይቀርባል። እንግዶቻችንን በእጅጉ እናመሰግናለን። ወደ ተከታዩ መሰናዱ ደግሞ እንሻገር። ተከታዩ ዘገባ በኢትዮጵያ ልዩ በሆነ መልኩ ለአዛውንቶች የጤና እንክብካቤ መስጠት ከጀመረ አንድ ተቋም ጋር ያስተዋውቀናል። ይሄ ተቋም ግሬስ የህሙማንና የአረጋውያን የእንክብካቤ ማዕከል ይሰኛል። ከድርጅቱ አጋር መስራች ዶክተር ጽዮን ሰለሞንና ከተገልጋዮቹ ጋር ቆይታ ቆይታል ጌ ያሰናዳውት ዘገባ ቀጥሎ ይቀርባል። ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ህይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዳገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ህይወት ውስጥ የቀናቸውን ረዣዥም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር፣ አረጋውያንና ህሙማንም መንከባከብ አስቸጋሪ የሆነ መምጣቱን ብዙዎች ይመሰክራሉ። ይህንን ችግር ለመቅረፍ የህክምና ስርአቱንም ለማሻሻል ና የስራ እድልን ለመፍጠር ሲባል ግሬስ የህሙማን እና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ሀይሉ ጋር በመሆን እንደመሰረተች ዶክተር ጽዮን ሰለሞን ታስረዳለች ግሬስ ናርሲንግ ሆም አላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆነው ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል፣ የራሳቸውን ፐርሰናል ላይፍም አቁመው ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ፣ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን በሀያ አራት ሰዓት። እንክብካቤ እንሰጣለን ማለት ነው። እና የሰዎችን ድካምና ሕክምናው እንዳለ ሆኖ ግን እንክብካቤውን መቀጠል ስላለበት ብዙ ሰው እየተሰቃየ በትንሽ ነገር ግን ማስተካከል የሚቻል ነው እና በዛ ምክንያት ነው ይሄንን ያሰብነው። ዶክተር ጽዮን እሷና ባልደረቧ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ፣ ነገር ግን ኮቪድ አስራዘጠኝ ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች። ቤት ለቤት ሆም ቤዝድ የሚባለውን እንሰራ ነበረ፣ ግን ይሄ ወደ ነርሲንግ ሆሙ ብለን ርጥ ያደረግነው ምንድን ነው ሐኪም ነኝ ኔ እንደ ሐኪምነቴ ሄጄ ቤታቸው መድኃኒት ሰጥቼ ሄደረግ ብዬ ስወጣ ፉሊ ደስተኛ አልሆንም እኔ ጋር ስላልሆኑ አይዶንት ኖ ምግብ እዩሰዱ አይውሰዱ አላቅ ሞር አውትካም የሚኖረው ኔጋሲ ሆኑ ነው። እንደው አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስም ስታስቀምጪ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒውትሪሽናሊም በደንብ ማረግ ማድረግ የምፈልገውና በጣም እንድንቆጥ ያደረገን ኮቪድ ነው። ግሬስ የህሙማን ማዕከል ስራ ከጀመረ ሶስት ወራትን ቢያስቆጥርም በአሁን ሰዓት ለስድስት ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሀኪሞችና ና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች አረጋቢዋን እንቀበላለን። የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናደርጋለን። ከሱ በተረፈ ደግሞ ሻወር መውሰድ አለ፣ ሰጣቸው ኬሮች አሉ ጸጉራቸውን፣ ጥፍራቸውን፣ እነዚህን እነሱ ላይ ያለውን ነገሩ ንጽህናቸው በተጠበቀ እነዛን እናደርጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴ ለይሄ ኪሮሽ ይሰፋሉ በነርሶች ማለት የሚወዱት ነገር አለ። አሁን ሂስትሪ የሚወዱ አሉ፣ ፖለቲካ የሚወዱ አሉ፣ ስለ ሀይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። አንድ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ። ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ ሞ- እንዲሁም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለኛ እንደ አድቨርታይዝመንት ራሱ ሆኖልናል። እና ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ። በቤት ውስጥ ያው ማድረግ የምንችለው ነገር ሲመጣ ሮጠን አንጠልጥለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመም አይቻልም። ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል። እና ምንድነው? ነርሲንግ ሆሙን ሄች ኤስ አይ ያየሁት ነገር አንደኛው ጥቅም ምንድን ነው? እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው። እና እዛ ተቋሙ ምንድነው? ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት ወይም እርዳታ፣ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብረው መቀመጣቸው፣ አብረው መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን ግን በሕክምና ከሚሰጠው ቴራፒ የበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ። ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ በራኪ ናቸው። በአጋጣሚ የግሪሽን ሴንተር ሰው ነው የጠቆመን እና ወዲያውኑ ስልክ ሰጠን። ሄደን አየ ነው እና ከልጆቹም ጋር ዲስከስ አረግን ሐኪሞች ናቸው ሁለት ሐኪሞች አገኘን እና ከንበርተብል ነበረን። ለምንድን ነው እንደዛ ያሆን ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ከአቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው በሲኒር ሐኪሞች መጥተው ኮንሰልት ተደርገው ኛው የሚያዩበት ደግሞ አማራጭም አላቸው። በጣም ትውት ናቸው ቤቱ ቬሪ ኳይት እና ፍሬንድሊ ነው። ከኔቸር ጋር በጣም ኮኔክት ያደርጋል፣ መስኮቶች ምናምን ነገር መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት ነው እና የሆስፒታል የሚመስል ነገር የለውም። ሽታ እንደዚህ ነገር የለውም። ግቢ ነው፣ በጣም ኳይት ነው። እንደገና ጫወጣው ፀሐይው ሞቅሯቸዋል፣ ሪያፕሬት ያደርጓቸዋል፣ እንዲንቀሳቀሱ ያደርጓቸዋል። እና እነዛ ነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ እና በጣም ከንፈርተብል ነበርን። ወርሶ ሀፒ በሰጡን አገልግሎት አዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ነው የጋቢና ቪኦኤ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ፈጣን ምግቦችን በመሸጡ የሚታወቀው ግዙፉ ኬኤፍሲ የተሰኘው ድርጅት በበርካቶች ዘንድ ተወዳጅ የሆነውን የድንች ጥብስ ለመስራት የድንች እጥረት እንዳጋጠመው ማስተዋወቁን ተከትሎ ኬንያውያን የድርጅቱ ምርት ላለመግዛት አድማ ጠርተዋል። ኬኤፍሲ ባወጣው መግለጫ የድንች እጥረቱ ያጋጠመው በኮሮና ቫይረስ ወረርሽኝ ምክንያት አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገሪቱ ውስጥ የተመረቱ ድንቾችን አለመጠቀሙ ኬንያኖችን አስቆጥቷል። የሙቡንጋኒን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀው እና በኬንያ ከአስር አመት በላይ ሲሰራ የቆየው ኬኤፍሲ ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የኬኤፍሲ ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር ኬኤፍሲ ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል። ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ስርዓት ውስጥ ተቀባይነት ማጣቱ ነው። ይህንን ማየት በጣም ይጎዳል። ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ። ኬኤፍሲ የሚጠቀምባቸውን ምርቶች ከግብፅና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ ኬኤፍሲ በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ። ንስ በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበረ። ኬኤፍሲ በኬንያ ውስጥ ውጤታማ መሆን የቻለው ሰው በፊልምና በመሳሰሉት ሲያየው ስለኖረና እንደ እድገት ምልክት የሚቆጥረው ድርጅት ስለሆነ ነው። ስለዚህ ቢያንስ ገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበረ። ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ህብረተሰቡ የኬኤፍሲ ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን ኬኤፍሲ የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል ኬኤፍሲ ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ። ከሁሉም በላይ ደስ የሚለኝ የኬኤፍሲ አመራሮች ከእኔ ጋር ብቻ ሳይሆን ከኬንያ ሕዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላ ማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን፣ ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም። በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ከማው እንደሚሉት ከሁሉም ተወዳጅ የሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት አስር ዓመታት በኬንያ አገልግሎት ሲሰጥ የቆየው ኬኤፍሲ ነው። ዘገባዎቻችንን ከአሜሪካ ድምጽ ዋሽንግተን ዲሲ እንቀጥላለን። ኬንያውያን ታዲያ በኬኤፍሲ የስጋና የበርገር እንዲሁም የዶሮ ምግቦች ላይ አድማ ሲመቱ፣ ሌሎች አማራጭን ይዘው የመጡ ሙሉ ለሙሉ የአትክልት ምርቶችን መመገብ ለጤና ይጠቅማል የሚሉ አማራጮችም ከፊታቸው ቀርበውላቸዋል። የስዋሂሊ ክፍል ዘጋቢያችን ሁባህ አብዲያ ያሰናዳውን ዘገባ ቀጥ እያቀርብላቸዋለሁ ጆይስ ንጆርጌ በናይሮቢ በሚገኘው በዚህ ሶል ቬጀቴሪያን ሬስቶራንት በተሰኘው ምግብ ቤት ውስጥ ደንበኛ ናቸው። የእንስሳት ተዋጽኦዎችን መመገብ ሙሉ ለሙሉ ከማቆሜ በፊት፣ ምክንያቱም በማላውቀው መልኩ በብዛት እታመም ነበር። አንድ ቀን ታዲያ ምናልባት የምመገበው ምግብ ችግር ይኖርበት ይሆን ብዬ ማሰብ ጀመርኩ። ከዛም አንድ የማውቀው ሰው ቬጋኒዝም ከተሰኘውና ሙሉ ለሙሉ የእንስሳት ተዋጽኦን አቁሞ አትክልትና ጥራጥሬ የተሰኘውን የአመጋገብ ስርዓት ጋር አስተዋወቀኝ። ከዛም አንዳንድ ምግቦችና አመጋገቦች ጤናን ለመጠበቅና ራስን ከበሽታ ለመከላከል እንደሚረዱ ትምህርት ወሰድኩኝ። እንደ ማንኛውም አፍሪካዊ ሁሉ ኬንያውያንም ስጋና ጎድን አፍቃሪዎች ናቸው። የጠቦት የበሬ አሊያም የዶሮ ስጋ በከሰል ላይ ተጠብሶ የሚዘጋጀውን ኒያማ ቾማ የተሰኘው ምግብ በብዙ ምግብ ቤቶች የምግብ ማውጫ ዝርዝር ውስጥ አይጠፋም። ነገር ግን በዚህ በሶል ቬጂቴሪያን ምግብ ቤት ሁኔታው ለየት ያለ ነው። ወይዘሮ ዳንኤላ ላሀም የሶል ቬጂቴሪያን ምግብ ቤት ባለቤት ናቸው። ለመጀመሪያ ጊዜ ከስድስት ዓመት በፊት ነው ከዩናይትድ ስቴትስ ወደዚህ የመጣሁት። ከዛን ጊዜ ጀምሮ ያለውን ሁኔታ ሳየው አሁን ላይ አትክልት ብቻ የሚመገበው ሰው ቁጥር በብዙ ጨምሯል። የወይዘሮ ዳንኤላ ሬስቶራንት መሀል ናይሮቢ ውስጥ የሚገኝ ሲሆን ከአትክልትና ጥራጥሬ ብቻ የተመረቱ ምግቦችን ነው የሚያቀርበው። ወይዘሮ ዳንኤላ በድጋሚ ዩናይትድ ስቴትስ እያለው ተመሳሳይ ምግብ ቤት ነበረኝ። ስለዚህ ኬንያ መጥቼ ያወቅኩትን ለማሳወቅና እንደዚሁም ይሄ ነገር በኬንያ ይሰራ እንደሆነ ለማየት ስል ሬስቶራንቱን የከፈትኩት። ሰዎች የሚያምራቸውን ነገሮች ያመለጣቸው እንዳይመስላቸው፣ ለምሳሌ ከሶያተር የተሰራ ወተት አለ። ይህን በሻይ በቡና አሊያም ባዶ መጠቀም ይቻላል። የሥነ ምግብ ባለሙያዎችና ሳይንቲስቶች ከአዝርዕት አትክልትና በአጠቃላይ ከእጽዋት የተዘጋጁ ምግቦችን ጤናማ የአመጋገብ ዘዴዎች መሆናቸውን በማስተማር ሰዎች አመጋገባቸውን እንዲያስተካክሉ እያበረታቱ ይገኛሉ። ባለሙያዎች ይህንን የአመጋገብ መንገድ የመረጡ ሰዎች ከብዙ በሽታዎች ራሳቸውን መከላከል ይችላሉ ይላሉ። ይሁንና በአንጻሩ አንዳንዶች ወተትና ስጋን የመሳሰሉ ምግቦችን ጨርሶ መተው ቀላል አይደለም ሲሉ ይከራከራሉ። በኬንያ የሚገኘው የአትክልት ተመጋቢዎች ማህበረሰብ ቪጋን ማለት ሙሉ ለሙሉ ከእንስሳት ተዋጽኦ ነጻ የሆነ አመጋገብ ነው ይላል። ወይዘሮ ራቼል የዚህ ማህበረሰብ መስራች ናቸው። በእንስሳት ላይ ምንም አይነት የጭካኔ ተግባር ስለማንፈጽም መንፈሳችን ደስተኛ ነው። ሌላው ደግሞ የጤና ጥቅሞች አሉት። በእጽዋት ውስጥ ያለው ነገር እንደ እንስሳት ተዋጽኦ ኮሌስትሮል፣ አሊያም እንስሳቱ የሚወጉት ማደለቢያና ጸረ ባክቴሪያ የመሳሰሉ ነገሮች በውስጡ የለውም። ይህም ጤናችንን እንድንጠብቅ ይረዳናል። አንዳንድ ጥናቶች እጽዋቶችን መመገብ ከደም ግፊትና ከኮሌስትሮል ይከላከላል ይላሉ። በተጨማሪም የተባበሩት መንግስታት ድርጅቶች ጥናት የከብቶች ዳሪ አስራ አራት ነጥብ አምስት በመቶ ለሚሆነው የግሪን ሀውስ ሙቀት መጨመር አስተዋጽኦ እንዳለው በመጥቀስ ሰዎች ይበልጥ እጽዋት መመገብ ላይ ቢያተኩሩ ለምንኖርባት ምድርና ለአየር ንብረት ለውጥ ትልቅ ሚና ያመጣል የሚለውን አመላክቷል። ይሄ ማለት ታዲያ እጽዋትን መመገብ ለጤና ብቻ ሳይሆን ለምድርም ጠቃሚ ነው ማለት ነው። ቦታ እያመሰገንን የዕለቱ ጋቢና ቤ መሰናደውን እዚ ላይ ፈጸምን። ምሽቱን ሳስተናግዳችሁ የነበርኩት ኤደን ገረመው፣ መርሃ ግብሩን በማቀናበር ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ በፕሮግራም አርቶቱ ሰለሞን አባተ አብረናችሁ ቆይተናል። በንጋው ምሽት እንገናያለን በዚሁም እሰናበታለን። ደናደሩ ሽ አንቺ